አምስት አባላት ያሉት አንድ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ቡድን በኢትዮጵያ የፖለቲካ ሁኔታ በሰብአዊ መብቶች አያያዟና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ዛሬ አዲስ አበባ ገብቷል። በኢትዮጵያ ሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር አንድ መቶ ሀያ ስምንት የሚባለውን የተወካዮች ምክር ቤቱ ቀደም ሲል ያጸደቀውን የህግ ሰነድ ያዘጋጁት የህዝብ እንደራሴ ክሪስ ስሜት የልዑካን ቡድኑ አባል ናቸው። የልዑካኑ ቡድን ወደ አዲስ አበባ ከመነሳቱ አስቀድሞ ትናንት ክሪስ ስሚት ለቪኦኤ መግለጫ ሰጥተው ነበር። በትናንትናው ምሽት የመጀመሪያውን ክፍል አስደምጠናል። ሳሌም ሰሎሞን ያጠናቀረችውን የዘገባውን ሁለተኛ ክፍል ሰሎሞን ክፍሌ ቀጥሎ ያቀርበዋል። ሳሌም ሰለሞን ለዩናይትድ ስቴትስ የተወካዮች ምክር ቤት አባል ክርስመስ አስቀድማ ያቀረበችው ጥያቄ ከዚህ ወደ ኢትዮጵያ ከምታደርጉት ጉዞ ምን ማስፈጸም እንችላለን ብላችሁ ተስፋ ታደርጋላችሁ? የሚል ነበር። ጥሩ ጥያቄ ነው። ስንሰራ ነበር። እኔም በጣም በጣም ለብዙ ዓመታት በዩናይትድ ስቴትስ ተወካዮች ምክር ቤት የአፍሪቃ ጉዳዮች ኮሚቴ ሊቀመንበር ሆኜ ሰርቻለሁ። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም የኢትዮጵያን የተጭበረበረ ምርጫ ተከትሎ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በርካታ ሰዎችን ከገደለ በኋላ እዚያው ድረስ ሄጄ አግኝቸዋለሁ። በዚያ አጋጣሚም የሰብአዊ መብቶችን እንዲያከብር፣ እስረኞችን እንዲፈታና በዜጎች ላይ ሲያካሄድ የነበረውን ሽብር እንዲያቆም ጠይቄዋለሁ። ወደ ዩናይትድ ስቴትስ እንደ ተመለስኩም የኢትዮጵያ የሰብአዊ መብቶች የተባለ የሕግ ረቂቅ አቀረብኩኝ። ሕጉ ራሱን መለስን ጨምሮ ሌሎችም ያን በመሰለ እንቅስቃሴ በመሳተፋቸው ተጠያቂ የሚያደርግ ነው። ኢትዮጵያ ውስጥ የሰብአዊ መብቶች እንዲከበሩ ስንጠይቅ ረጅም ጊዜ አለን። አሁን ግን በጠቅላይ ሚኒስትሩ አብይ አህመድ እየተወሰዱ ያሉ አንዳንድ እርምጃዎች ሊታገዙና ሊበረታቱ የሚችሉ ይመስለኛል። ሁላችንም ሁኔታዎችን በጥንቃቄና በአዎንታዊ መልኩ እየተከታተልን ነው። ሐቀኛ ሽግግር ሊሆን ይችላል ብለን እናምናለን። አሁን በዚያች አገር ውስጥ እየታየ ያለው ሁኔታ ከዚህ ቀደም በጣም ለረጅም ዓመታት ታይቶ የማይታወቅ ነው። አዲስ አበባ ስትደርሱ ከመንግሥቱ ባለሥልጣናት እነማንን ታገኛላችሁ? በምን በምን ነጥቦችስ ላይ ትወያያላችሁ? ሳሌም ለኮንግረስማን ክሪስምስ አስከትላ ያቀረበችው ጥያቄ ነው። ስለ አዲስ አበባ በምንቆይበት ወቅት በእርግጥ ከጠቅላይ ሚኒስትሩ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለሥልጣናት ጋር እንገናኛለን ከዚህ ቀደምም የጀመርነው ጥረት አካል ነው እኔ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ኮሚቴ ሊቀመንበርነቴ እንዲሁም ሌሎቹ የኮሚቴ አባላት በአስርታት ለሚቆጠሩ አመታት በኢትዮጵያ ሰላምና እርቅ እንዲመጣና የሰብአዊ መብቶች እንዲከበሩ ሰርተናል። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም ኢትዮጵያ በሄድኩበት ጊዜ ከጠቅላይ ሚኒስትር መለስ ዜናዊ ጋር ለሁለት ሰዓት ግድም ተከራክረናል። ምክንያቱም ያኔ ምርጫውን ተከትሎ ብዙዎች ተይዘው ታስረዋል፣ እንግልት ትደርሶባቸዋል። በመሆኑም ወደ ሀገሬ ከተመለስኩኝ በኋላ እኛ የምንሰጠውን እርዳታ ውሱን በማድረግ ላይ ያተኮረ ማዕቀብ መጣል የሚያስችል ረቂቅ ሕግ አቀረብኩኝ። የኢትዮጵያ ሕዝብ የተሻለ ኑሮና የተሻለ መንግሥት ስለሚያስፈልገው ነው። ያንን የሰብአዊ መብቶች ረቂቅ ሕግ ያስተዋወቅ ነው። አሁን ቅርብ ጊዜ ባለፈው ሐምሌ ወር ኤች አር መቶ ሀያ ስምንትን አቅርቤ አለሁ። አሁን ያለው መንግሥት ለምሳሌ ሁሉንም የፖለቲካ እስረኞችን መፍታትን ጨምሮ ትክክለኛውን አቅጣጫ መያዙን ለማረጋገጥ እንፈልጋለን። አንድ ሰው የሁከት ተግባር ከፈጸመ ሌላ ነገር ነው። ነገር ግን ለለውጥ የሚጮህ ከሆነ ሰላማዊ ትግል ነው። እናም ያ ሰው ተይዞ ከሲኦል ወደማይለይ እስር ቤት ሊወረወር አይገባም። ስለ ተጨናነቁና የጤና ጠንቅ ስለ ሆኑ እስር ቤቶች ነው የማወራው አሁን ለማድረግ እየሞከርን ያለነው። ለዚህም በጥንቃቄ አዎንታዊ አመለካከት አለኝ። አዲሱ ጠቅላይ ሚኒስትር ይህን ጥረት ለማሳካት ሐቀኛ ይመስሉኛል። በምድር ላይ ያለውን ሁኔታ ይበልጥ ከተገነዘብን በኋላ በመጪው መስከረም ሌላ ስብሰባ እናደርጋለን። ያኔም በእርግጥ ከምን ላይ እንደምንገኝ እንረዳለን። የልኡካን ቡድኑ አባላት ኬረን ባስ፣ ጂም ሴንሰን ብረነር እና እኔ ከዚህ ጉዞ ምን ውጤት እንዳገኘን እንገመግማለን። እንደምታውቁት ኢትዮጵያ ውስጥ ባለፉት ቅርብ ወራት ብዙ ለውጦች ተካሂደዋል። በጠቅላይ ሚኒስትር አብይ አህመድ እየተወሰዱ ያሉትን ለውጦች ፍጥነት በተመለከተ ምን አስተያየት አሎት? ለውጦቹስ ዘለቄታ ይኖራቸዋል? ብላም ሳሌም ጥያቄ አቅርባለች። የፖለቲካው ፍላጎት እስካለ ድረስ ለውጦቹ ዘለቄታ ይኖራቸዋል ብዬ አምናለሁ። በሁሉም ግንባር ትብብር ያስፈልጋል። በደል ተፈጽሞብናል ብለው በስደት የቆዩ የዳያስፖራው አካል የሆኑ ተቃዋሚዎች አሁን ወደ ሀገራቸው ተመልሰው በጠረጴዛው ዙሪያ ወንበር ይኖራቸዋል። ፓርላማው ደግሞ በጣም በመተባበር ከጠቅላይ ሚኒስትሩ ጋር መሥራት ያለበት ይመስለኛል። የጸረ ሽብር ሕጉ ሊሰረዝ የሚገባውም ይመስለኛል። ሌላ ችግር ፈጣሪ ነውና መንግሥታዊ ያልሆኑ ድርጅቶችን ለማግለል ሲባል የወጡ ሕጎችም እንዲሁ መሰረዝ ይኖርባቸዋል። ከጠቅላይ ሚኒስትሩ ጋር በእነዚህ አሳሳቢ ጉዳዮች ዙሪያ ተነጋግረን የችግሩ መፍትሄ አካል መሆን እንሻለን። ከኢትዮጵያውያን ጋር ዳግም ወዳጆች መሆን እንፈልጋለን። የኢትዮጵያ ሕዝብ ትልቅ ሕዝብ ነው፣ ታሪካዊ ነው። የተሻለ መንግሥት ማግኘት ይገባዋል። ይሄ ሕዝብ በተለይ በመለስ ዜናዊ ጊዜና ከዚያም በፊት ለረጅም ዓመታት ጥሩ መንግሥት አላየም። ምናልባት አሁን ያገኛል የሚል ተስፋ አለን።